ሀያ ቀን ባልሞላ ጊዜ ውስጥ ታላቂቷ ከተማ ለንደን በየአቅጣጫው ሰቆቃ ያምሳታል። ደቡብ ለንደን፣ ምዕራብ ለንደን፣ አሁን ደግሞ ሰሜን ለንደን። ሁሉም አንድ ወር ባልሞላ ጊዜ ውስጥ በግሪንፊልድ ታወር ህንፃ አሳዛኝ ቃጠሎ አብረው የነደዱት ሰዎች በድን ገና ከህንፃ ወጥቶ ሳያልቅ፣ በትክክል የሟቾቹ ቁጥር ሳይታወቅ፣ ትላንት ሌሊት 6 ከ20 በሰሜን ለንደን ሰቨን ሲስተር በተሰኘው ጎዳና ፌንስበሪ ፓርክ የሮመዳን ሌሊት ጸሎት አድርሰው ከመስጊድ በሚወጡ ሰዎች ላይ የሽብር ጥቃት ተፈጽሟል። ሆን ብሎ ነጭ ቫን መኪና በላያቸው ላይ በማሽከርከር አንድ ሰው ሲሞት አስር ሰዎች ላይ ጉዳት ደርሷል። ፖሊስ የአሽከርካሪውን ማንነት የ48 ዓመት ነጭ ሲል ከመግለጹ በስተቀር ይፋ ያደረገው ነገር የለም። እስካሁን ምክትል ረዳት የፖሊስ መኮንን ኒልበስ ዛሬ ረፋዱ ላይ ለጋዜጠኞች በሰጡት መግለጫ መሠረት፣ ፖሊስ ትናንት ሌሊት ለዛሬ አጥቢያ 6 ከ21 ላይ ነጭ ቫን በእግረኞች መንገድ ላይ በመውጣት ጉዳት ማድረሱን ሪፖርት እንደደረሰው በ10 ደቂቃ ውስጥ በቦታው በመገኘት አካባቢውን ይዞታል። አንድ ሰው በቦታው እርዳታ ሲደረግለት ቆይቶ ህይወቱ አልፏል። የሞቱ ትክክለኛ ምክንያት ለማረጋገጥ በማጣራት ላይ ሲሆን ሁለት ሰዎች ቦታው ላይ እርዳታ ተደርጎላቸዋል፣ ስምንቱ ግን ሆስፒታል ገብተዋል። አደጋው የደረሰባቸው ሁሉም ሙስሊሞች ናቸው ሲሉ ለጋዜጠኞች ተናግረዋል። ፖሊስና አምቡላንስ ለተደረገላቸው ጥሪ የሰጡት ምላሽ ያላረካቸው በወቅቱ በአካባቢው የነበሩ ሰዎች አምቡላንስ በቦታው ለመድረስ አርባ አምስት ደቂቃ እንደፈጀበትና በዚህም የሰው ህይወት ማለፉን ተናግረዋል። ጥቃት ፈጻሚው የአርባ ስምንት ዓመት አሽከርካሪ ሁሉንም ሙስሊም መግደል ፈልጋለሁ ሲል ማድመጣቸውንም ተናግረዋል። ባኑ በቀጥታ ወደ ግራ በመታጠፍ ያለምንም ምልክት ያለምንም ማስጠንቀቂያ በድንገት ሆን ብሎ ወጣባቸው። ሁለቷ መለጡን አንዱን ያዝ ነው፣ ለፖሊስ አስረክበነዋል። እየጮኸ ቃል በቃል ሁሉንም ሙስሊም መግደል ፈልጋለሁ ሲል ሰምቸዋለሁ። በአካባቢው የነበሩ ሰዎች ጥቃት ፈጻሚውን በመያዝ ለፖሊስ ያስረከቡት ሲሆን ድርጊቱ ያበሳጫቸው በድብደባ ከፍተኛ ጉዳት እንዳያደርሱበት የመስጊዱ ኢማም ተከላክለውና ሰዎቹን በማረጋገጥ ማስተዋል የተሞላበት ስራ በመስራታቸው ተወድሰዋል። ባለፉት አራት ወራት አራት የሽብር ጥቃት የናጣት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ማለዳ ሀገራችን በከተማችን ጎዳና በደረሰ በሌላ አሳዛኝ አሸባሪ ጥቃት ዜና ነቅታለች። በወር ውስጥ ለሁለተኛ ጊዜ ሲሉ ጥቃቱ በንጹሐን ላይ የተቃጣ መሆኑን ተናግረው ጥቃት ፈጻሚውን በመያዝ ለፖሊስ ያሳለፉትን ሰዎች ጀግንነት አወድሰዋል። ሚኒስትሯ አስቸኳይ ስብሰባ ለመቀመጥ ሲገደዱ ሳምንት ባልሞላ ጊዜ ውስጥ ይህ ለሁለተኛ ጊዜ ነው። ለዶች ቬሌ ራዲዮ ሀና ደምሴ ለንደን።